በሳውዲ በረሃ ከብቶችን ከሚጠብቁ ኢትዮጵያውያን አንዱ የሆነው መንገሻ የመጣበት መንገድ ብዙ ውጣ ውረድ ያለበት ቢሆንም የሳውዲ አረቢያ መንግስት እንዲ ያለውን ውሳኔ ከወሰነ ምን አማራጭ አለን? መውጣት ነው እንጂ ሲል ይተክዛል። ለመመለስ ግን ችግር አለ ባይ ነው። እዳ ወደ ሳውዲ ከገባ ጥቂት ወራት የሆነው ይህ ኢትዮጵያዊ እሱ ብቻ ሳይሆን እሱን መሰል ሌሎች ወገኖቹም ከሀገራቸው ወጥተው እዚህ ለመድረስ ብዙ ገንዘብ ተበድረዋል። እዚህ መጥተሽም ለመክፈላችም ገና እየ አዲስ ነው የመጣሽ ነው። በጨለማ ና በገደል ላይ በስንት ተራራ ሩጠሽ ወርደሽ እንደ አውሬ በለዚህ ተጉዘሽ ነው እዚህ ቦታ ላይ ስራ ለማግኘት የምትፈልጊው። ስራ በማግኘት ሰዓት ደግሞ አንድ ወር ሰርተሽ የዛን ሄዳ ሳትከፊ አሁን ይሄ ነገር መጣ ተተካብን። ስለዚህ እኛ ወደ ሀገር አሁን ለመግባት ብንፈልግ ገንዘብ የለንም። መንገሻ ና ከአስራ አምስት ይበልጣሉ ያላ ቸው መሰሎቹ የሳውዲ መንግስት ህጋዊ የመኖሪያ ፈቃድ ሳይኖራቸው እዚያ የሚገኙ የውጭ ዜጎች እንዲወጡ የዘጠና ቀናት ጊዜ መስጠቱን የሰሙት ወደ አገር ቤት በቅርቡ ደውለው ከቤተሰቦቻቸው ነው። መረጃ ለማጣራት ወደ ኤምባሲ ደውለው ኤምባሲው ወደሚገኝበት ስፍራ መሄድ ካልቻሉ እርዳታ ማግኘት እንደማይችሉ ተነገረንም ይላል። ከመነሻው ለዚህ የስደት ህይወት ያበቃው ችግር ቢመለስም መፍትሄ እንደማይኖረውም ያምናል። መንግስት እዛ ነገር ያደራጀልን ነገር የለም፣ በእውነት የምነግርሽ ነገር ማለት ነው። ለምን ብትይ እኔ እዛ ቦታ ላይ ትምህርት እየተማርኩ እያለ ማትሪክ ውጤት በቀረ ሰዓት መንጃ ፈቃድ አውጥተሽ እየሰራሁ ነበረ። ግን መንጃ ፈቃድ አውጥተሽ የማንን መኪና ነው የምትይው? ማንኛው ድርጅት ነው የሚቀጥርሽ ስታስቢ፣ ሀገር ላይ ገብተሽ እዛ ስራ እንስራ ያልሽው። እነ መንገሻ ከሪያድ በሱ ግምት ከስድስት መቶ ኪሎ ሜትር በሚበልጥ ርቀት ላይ ነው የሚገኙት። እዚያው የሚገኘው ሌላው ኢትዮጵያዊ ከዚህ ቀደም ሳውዲ እንደገባ ተይዞ ወደ ሀገር ቤት ተመልሶ ነበር። ዳግም በተመሳሳይ መንገድ ከመጣ ሁለት ወር ሆነው። ሀገር ቤት ገብቼ የምሰራው የለኝም። እንደገና የገጠር ልጅ ነኝ። ትምህርት አልተማሩ የእናት አባት ማሰቃየት ብቻ ነው እንጂ ራሴን የምችልበት ነገር የለኝም። እዛ አማራጭ ሳጣ በቃ መሞቴን መርጣለሁ ብዬ ወደዚህ ሀገር መጓዝ ጀመሩ። እንዴት ደረስኩ? ወደ ሳውዲ እንዴት መጣ? ትንሽ እርሻ ነበረችኝ፣ መንግስት ቀማኝ፣ ትምህርት ቤት ሰራበት። ገንዘብ ምንም አልሰጠኝ። በቃ የሆነ ስራ ዘመቻ ምናምን እያለ ሰራበት። ከዚያ ላይ ደግሞ ግብር ክፈል ይለኛል። እኔ ወይ ታን ሸለ ክፈል ቦታውንም ወርሶታን ግብርም አለኝ በኋላ ወታን ሸበል አንጣ ብዬ በቃ ሀውሉ ማዛም እየተበዳደርኩ ወጣ ቀድሞ የነበረችውን ትንሽ መሬት እንዳጣ የሚናገረው ይህ ግለሰብ ባለፈው ወደ ሀገር ቤት በገባን ጊዜ ለሌባ ተዳረግን ሲልም ያማርራል። ምንም ሌባ አዘጋጅቶ ኖሮ እየጠበቀን አንዳንድ ሰርቶ የገቡትን ገንዘቦች ለመቃም ማስ ሀገራችን ላይ ስንወርድ ሌላ ምንም የጠበቀን ነገር የለም። በሳውዲ የኢትዮጵያ ማህበረሰብ ሊቀመንበር አቶ ሻውል ጌታሁን እንዲህ ባለው ችግር ላይ የሚገኙ ወገኖች መኖራቸውን እንደሚያውቁ፣ ቁጥራቸውም ቀላል እንዳልሆነ ገልጸውልናል። በእነሱ አቅምም የተወሰኑትን ለመርዳት ሞክረዋል። እርዳታ ፈላጊው ቁጥር እና እኛ ጋር ያለው ሪሶርስ በምንም መልኩ የሚመጣጠን አይደለም። በጣም ብዙ ሰው ችግረኛ ነኝ ባይ ነው። ነገር ግን ያንን ሁላ እንረዳለን የምንለው ነገር ምንም ነገር የለ። እንደው የነሱን ጉዳይ ለኤምበሲ ለቆንስላ የምታቀርቡበት መንገድ አለ ወይ? ኤምበሲ ውስጥ ምን ያህል ሊረዳ ይችላል? ኤምባሲው ከኛ በፊት ያውቃል ስለነዚህ ጉዳዮች። እነሱም እንደ መንግስት የሚያደርጉት ነገር ምንድን ነው? በጣም የተጨናነቀ ነው። የተወሰነ ጊዜ ቢሰጡን ለዜጎቻችን አትሊስት። አሁን እኮ እነሱ ገና ያልመጡ ናቸው። መጥተውም እራሱ እዚህ መውጫ ቪዛ ወስደውም ለመውጣት የተቸገሩም አሉ። የሚገርምሽ በምን ምክንያት? የአየር የአየር ትኬት ችግር አለ። ምን ሆነ? ተጨማሪ በረራዎች ተጠይቀዋል፣ ተፈቅደዋልም እየሰሩም ናቸው። በቀን ሶስት በረራ ያለው አሁን ወደ አስራ ሰባት በረራዎች ተጨማሪ ተሰጥቷል፣ ለዚህ ሀገር ከኢትዮጵያ ማለት ነው። ያም ግን አኮሞዴት ማድረግ አልቻለም። በጣም ብዙ ሰው መጥቷል። አሁን ያ ሀገር ቤት መሄድ የሚፈልግ እነ መንገሻ፣ እነሱ ያሳለፉበትን ስቃይ የበዛበት የስደት መንገድ ተከትሎ የሚመጡ ሌሎች ወገኖቻቸውም በገንዘብ እየረዱ ነው። አሰሪዎቻቸው አሁን በረመዳን የጾም ወቅት ላይ በመሆናቸው የመንግስትን ማሳሰቢያ አልሰሙም ባይባልም እነሱን ግን እንዲሄዱ እንዳልገፏቸው ይናገራሉ። ከጾም ፍቹ በኋላ ምን ሊከተል እንደሚችል ግን እርግጠኛ አይደሉም። ለወትሮ የሚከብደው የአሰሪዎቹ ባህሪ የመንግስት አዋጅ ከመጣሱ ጋር ሲደመር ምን ይዞ እንደሚመጣባቸውም አያውቁም። ሁሉንም ለፈጣሪ ትተውታል።